ባለፉት ጥቂት ዓመታት ውስጥ ከተመሠረቱት አዲሶቹ የፖለቲካ ድርጅቶች ወገን የሚመደበው ሰማያዊ ፓርቲ አሁንም የተቃውሞ ድምፁን የሚያሰማበት ሰላማዊ ሰልፍ የሚያደርግ መሆኑን ገልጧል። ማርተ ቫንደር ቮልፍ ከአዲስ አበባ ለአሜሪካ ድምፅ ባጠናቀረችው ዘገባ እንደጠቆመችው ሰማያዊ ፓርቲ ከመቶ በላይ አባሎቹ ከታሰሩበት በኋላ ለትናንት እሁድ ጠርቶት የነበረውን ሕዝባዊ ትዕይንት መሰረዙን አስታውቋል። አሉላ ከበደ ዝርዝሩን ይዟል። በስምንት ዓመታት ጊዜ ውስጥ የመጀመሪያው የተሳካ የተቃውሞ ሰልፍ መሆኑ የተነገረለትን ህዝባዊ ትዕይንት ባለፈው ሰኔ ወር ያካሄደው ሰማያዊ ፓርቲ ለትላንት እሁድ የጠራውን ግን እንዳቀደው እውን ሳያደርግ ቀርቷል። ከታቅደው የተቃውሞ ሰልፍ አንድ ቀን አስቀድሞ ቅዳሜ ዕለት የፓርቲውን ቅጥር ግቢ በኃይል ገፍቶ የገባው ፖሊስ ከመቶ በላይ አባሎችን ካሰርና በአንዳንዶችም ላይ ድብደባ ከፈጸመ በኋላ የጠራውን ሰልፍ ለመሰረዝ መገደዱን ነው ሰማያዊ ፓርቲ ያስታወቀው። ፖሊስ በአሰሳው የፓርቲውን አንዳንድ ቁሳቁሶች በቁጥጥር ስር ማድረጉም ተመልክተዋል። ታስረው የነበሩ አባሎቻቸው መለቀቃቸውን ያስታወቁት የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ለደረሰባቸው እንግልትና የኃይል እርምጃ ግን ጉዳዩን ወደ ፍርድ ቤት የሚወስዱት መሆናቸውን ነው የተናገሩት። በአዲስ አበባ ከተማ አስተዳደርና የፖሊስ ኮሚሽን የተፈጸመው የስህተት ምግባር በሰላማዊ መንገድ ተቃውሞውን መግለጽ የሚፈቅደውን ሕገ መንግሥታዊ ድንጋጌ የሚጻረር ሕገ ወጥ ድርጊት ነው። በሕግ እንፋረዳለን። የወሰዷቸው ቁሳቁሶች የድምፅ ማጉያ መሳሪያዎች፣ የኤሌክትሪክ ኃይል ማመንጫ መሳሪያ፣ በራሪ ወረቀቶች፣ አርማና ከአምስት መቶ ሺህ በላይ ብር በጠቅላላው የፈጸሙት ጥፋት አካል ነው። ለተፈጸመው የኃይል እርምጃ ተጠያቂዎቹ የአዲስ አበባ ከተማ ምክር ቤትና ፖሊስ ናቸው ነው የሚለው ሰማያዊ ፓርቲ። ባለፈው ዓመት ነሐሴ ወር ላይ በይፋ የተመሰረተው ሰማያዊ ፓርቲ ባለፈው ሰኔ ወር በአዲስ አበባ ባካሄደው የመጀመሪያው ሰላማዊ ሰልፍ በሺዎች የተቆጠሩ መሳተፋቸው ተዘግቧል። የፖለቲካ እስረኞችን መለቀቅን ጨምረው ያቀረባቸው ጥያቄዎች ምላሽ ካላገኙ በቀጣዩ ሶስት ወራት ውስጥ ሌላ የተቃውሞ ሰልፍ እንደሚጠራ ነበር ያስታወቀው። ላነሳናቸው ጥያቄዎች ከመንግስት እስካሁን ያገኘነው ምላሽ የለም ነው የሚሉት አቶ ይልቃል። መንግስት ለጥያቄዎቻችን ሁሉ መልስ የመስጠት ፍላጎት የለውም፣ ይልቁንም ጥላቻ ነው የሚያሳየን። ፓርቲያችንን ለማዳከም ይጥራል። በፓርቲያችንና በአመራሩ ላይ የሐሰት ውንጀላዎችን ማቅረብ ነው የመረጠው። የኢትዮጵያ መንግስት በበኩሉ በትላንትና እለት ጽንፈኝነትን ለመቃወም ያለውን የተቃውሞ ሰልፍ ደግፎ ፈቅዷል። በሰልፉ ከአርባ ሺህ በላይ ሰው መውጣቱ ተነግሯል። ይሁንና አንዳንዶች በአካባቢው ባለስልጣናት ተገደን ነው የወጣ ነው ማለታቸውም ተዘግቧል። በሌላ በኩል የመንግስቱ ድጋፍና ይሁንታ የተሰጠው ሰልፍ ሰማያዊ ፓርቲ የተቃውሞ ሰልፉን ሊያካሄድ ባቀደበት ሰዓትና ቦታ መካሄዱን ነው ፓርቲው ያመለከተው። የመንግስቱ ቃል አቀባይ አቶ ጌታቸው ረዳ ሰማያዊ ፓርቲ የተቃውሞ ሰልፉን ሳያካሄድ የቀረው በጸጥታ ጉዳይ ብቻ ነው ይላሉ። ሰላማዊ ሰልፉን ለማድረግ የሚፈልጉና እንቅፋት ለመፍጠር በሚያልሙ መካከል ግልጽ ልዩነት ሊደረግ ይገባልም ብለዋል። ሰማያዊ ፓርቲ ከአንድ መቶ በላይ አባሎቼ ድብደባ ተፈጽሞባቸዋል ያለውን ያስተባበሉት አቶ ጌታቸው ፓርቲው ከመቶ በላይ አባላት ይኖረዋል ብለው እንደማያምኑም ተናግረዋል።